ትኩረት በአፍሪካ የራፕ ሙዚቃውን እዚያን እንደ ቀረርቶ የሚያንቆረቁረው የአገሪቱ ኮከብ ተጫዋች ተወዳጁ ራይስ ኪም ነው። እሱም ክትትሉና በሕዝቡ ላይ የሚወርደው የሽብር ፈጠራ ይቁም፣ ከእንግዲህ ይበቃል ብሎ ወኪላችን የንስ ቦርቸርስ እዚያ እንዳዳመጠው ይኸው ኮከብ ተጫዋች ጋዜጠኞችን ሰብስበው ለመጀመሪያ ጊዜ በሰጠው ጋዜጣዊ መግለጫው ላይ የቻድን መንግሥት አጥብቆ ጠይቀዋል። ግዴታቸውንና ብሶታቸውን በሰላማዊ መንገድ ለማሰማት አደባባይ በሚወጡት የአገሪቱ ዜጎች ላይ የሚወርደው ዱላ ክትትልና፣ ድብደባ ራይስ ኪም በአስቸኳይ መቆም አለበት የሚለውን ጥያቄውን መንግሥት እንዲያውቀው በጋዜጠኞች በኩል ጎልማሳ ወጣት ድምፁን እዚያ ብድግ ብሎ አሰምተዋል። በሳምንቱ መጀመሪያ ላይ የሰኞ ዕለት በዋና ከተማው በኒኛሚና የተቃውሞ ድምፃቸውን በሰላማዊ መንገድ ለማሰማት አደባባይ የወጡትን ወጣት ተማሪዎች ፖሊስ በርካታ ጋዜጣዎች እዚህ እንደዘገቡት አስለቃሽ ጢስ በእነሱ ላይ ተኩሶ በዱላ ደብድቦ ከስልሳ በላይ ተማሪዎች ዘጋቢያችንም እንደሚለው አፍሶ እነሱን እስር ቤት ወርውረዋል። ውዝግቡ የተነሳው በቀላል ጥያቄ ነው። መንግሥት ፈተና ለመፈተን የሚከፈለውን ሂሳብ ብድግ ብሎ ገንዘብ ለመሰብሰብ ተማሪዎቹ እንዳሉት በሦስት እጥፍ ከፍ አድርጎባቸዋል። ለምን የሚለው ጥያቄም በተማሪዎችና በወላጆችም ዘንድ ተነስተዋል። እንደዚህ ዐይነቱ ተቃውሞም ከዚያ እንደ ተሰማው እንደ ወንጀል ተቈጥሮ መልስ እንደ ማግኘት ይህን የጠየቁትን ተማሪዎቹንና ወላጆቹን አስተማሪዎቹንም ጭምር እስር ቤት አስገብተዋል። ያለፈው ሳምንት የመንግሥት ራዲዮና የመንግሥት ቴሌቪዥንን ማዳመጥን የሰለቸው መመልከትም የሚያፈልገውን የአገሪቱን ተማሪዎች በአጭር መልእክት በኤስኤምኤስ አደባባይ እንዳይወጡ መንግሥት ወኪላችን የንስ ቦርሸርስ እንደ ተከታተለው እነሱን መንገድ ላይ እንዳይታዩ አስጠንቅቋል። ተማሪዎቹ ግን ሳይፈሩ ተጠራርተውና ተሰባስበው አደባባይ ላይ ወጥተው የተቃውሞ ድምፃቸውን አሰምተዋል። ያኔ ነው ፖሊስ በልጆቹ ላይ ዘመተው። በቦታው ላይ የነበረው አንደኛው ዲንግ ማኔላ ቨርሲንስ በዓይኑ በእሱም ላይ ደረሰውን ሁኔታ በራሱ ቃል እንደዚህ ብሎ ገልጸዋል። እሱም የዋጋ መወደድን በከተማይቱ የሚቃወም የአንድ ማኅበር ሊቀመንበር ነው። እንደ እህል ጆንያ፣ እንደ የሩዝ ከረጢት ጀና ግሬን ይዘው አንጠልጥለው የጭነት መኪናቸው ላይ ፖሊሶቹ ወረወሩኝ። ፊትህን አዙር፣ በደረትህ ተኛ ብለውም ጮውብኝ። ከዚያም እላዬ ላይ ወጥተው በጫማቸውና በያዙት ቆመጥ ዱላቸው እየተፈራረቁ ፖሊሶቹ እዚያ መኪና ላይ ቀጠቀጡኝ። ሌሎችም እንደ ቨርሲንስ ከፖሊሶቹ ዱላ እነሱ ከቦት ጫማቸው ድብደባና እርግጫ እንዳላመለጡም ሲጠየቁ ተናግረዋል። የቻድ ውስጣዊ ችግር ተመልካቾች እንደሚሉት የሰነበተ ነው። ከአምስት ዓመት በላይም ይሆነዋል። ከሁለት ዓመት ጊዜ ጀምሮ አገሪቱን ሳቋርጥ በተከታታይ የመታው የኢኮኖሚ ቀውስም አሁን የሚታየውን የተቃውሞ እንቅስቃሴ እሱ እንደወለደው ታዛቢዎች በተለያዩ ሚዲያዎች ላይ ቀደም ሲል ጠቁመዋል። የፕሬዝዳንቱ የሚኒስተር ኢድሪስ ዲቤም መንግሥት አገሪቱ ቻድ ከነዳጅ ዘይት ሽያጭ የምታገኘውን ሀብት ጠራርገው ወደ ግል ካዝናቸው እንደሚያሸሹም አያይዘው ከአንዴም ሁለቴ ጠቅሰዋል። አሁን የነዳጅ ዘይት ዋጋ በዓለም ገበያ ላይ ዝቅ ባለበት ዘመን ገንዘብ መሰብሰብ የለመደው የቻድ መንግሥት ይህ ነው ሰውን ሁሉ አስቆጥቶ አደባባይ እንዲወጣ የጋበዘው። ለኑሮ አስፈላጊ በሆኑ በፍጆት ዕቃዎችና በእህል ምግቦች ላይ ዋጋ መንግሥት መጨመሩን መርጠዋል። ያ አልበቃም ብለውም ዘጋቢያችን እንደ ጻፈው የሠራተኛውን የወር ደሞዝ መንግሥት ተገቢ ባልሆነ መንገድ ጎምዶት ባዶጃቸውን አስቀርቷል። አንዳንዶቹ የመንግሥት ሠራተኞች ያለፈው ቅዳሜ ደሞዛቸውን ሲቀበሉ ከነበረው ዝቅ ማለቱን ለመጀመሪያ ጊዜ አይተው የዱብ ዕዳ ሆኖባቸዋል። ሌሎቹ ዘጋቢያችን እንደ ጻፈው ባንክ ቤት ሄደው ገንዘባቸውን ሲያወጡ መርዷቸውን እዚያው ከሠራተኞቹ አፍ ሊሰሙም ችለዋል። የተቀሩት ብር የሚተፋው የባንክ ሳጥናቸውን ሲያንቀሳቅሱ በቂ ገንዘብ እንደሌላቸው ብጣሽ ወረቀቱ፣ ኮምፒውተሩ ያሉበትን ሁኔታ ለነሱ አሳይተዋል። ቤተሰብ አለኝ፣ የልጆች አባት ነኝ፣ የማይታለፈውን የቤት ኪራይ መክፈልም አለብኝ። እንደምታዩት የወር ደሞዜን መንግሥት በጉልበቱ ጎምዶት የተረፈችኝ ይህቺ ብቻ ናት። እዴት አድርጌ ነው ከወር እስከ ወር ቤተሰቦቼን የምቀልበው? ምንስ ከእንግዲህ ገዝቼ በምንስ ገንዘብ ላበላቸው ነው? በእነዚህ አይነት ቃላት ይህኛው የቤተሰብ አባት አዝኖ እሱ ያለበትን ሁኔታ ሲያስረዳ፣ ሌላው ደግሞ ምርር ብሎት በቁጣ እንደዚህ ይላል። እንደዚህ አይነቱን ነገር በእኛ ላይ ዝም ብሎ የሚያወርዱት እነዚህ ሰዎች ስለ አገሪቱ ደህንነትና ስለ ሕዝቡ በሰላምና በፍቅር አብሮ መኖር ምንም ደንታ የሌላቸው ሰዎች ናቸው። የዋጋ መወደድ በቻድ የደሞዝ ቅነሳ፣ የሥርዓቱ ቁጥር በየጊዜው የጨመረ እዚህ መሄድ ዘጋቢያችን እንዳለው በአገሪቱ በቻድ የተለመደ ነገር ሁኗል። በዚያውም መጠን አላግባብ የአገሪቱን ሀብትና ንብረት የገዢው መደብ በስውር ሳይሆን አሁን እንደተደረሰበት በይፋ ሰብስቦ ንብረት ማሸሹን እነሱ ቀጥለውበታል። አንድ ድብቅ ቡድን የሲቪሉ ማኅበረሰብና የተቃዋሚ ድርጅቶች ተስማምተው ሁለቱም እንደሚሉት በቻድ አገር ላይ መረቡን ዘርግቶ የአገሪቱን ሀብትና ንብረት በመዝረፍ ኪሱን ያ ቡድን እንዳሳበጠም ወደ ውጭም እንደሚያሸሽ ማስረጃ እነሱ እንዳላቸው ለወኪላችን አጫውተዋል። የአውሮፓ መንግሥታት ለቻድን መንግሥት ለፕሬዚዳንት ዲቤ ባለፉት 27 ዓመት በተከታታይ በብዙ ሚሊዮን የሚቆጠር ዩሮም ለልማትና ለእድገት ብለው ወደዛ አገር በየጊዜው ልከዋል። ይህን ያህል ገንዘብ የት ገባ ተብሎ ለምን እንደማይጠየቅም ሚስተር ሳሌ ኬፕሳቦ የተቃዋሚው ፓርቲ መሪ ተደንቀው ወኪላችንን ጠይቀዋል። ፖለቲከኛውም ከዛ አልፈው መዘረፉ እየታወቀ ለምን ለፕሬዝዳንቱ ገንዘብ በየጊዜው ይሰጣል? የሚለውን ጥያቄያቸውን አብረውም አንስተዋል። አይገባኝም። ፕሬዝዳንቱ በተጀመረው የተሳሳተ የፖለቲካ ሥራቸውን እንዲቀጥሉበት ታስቦ ነው ወይ ገንዘቡ በየጊዜው ወደ ቻድ የሚፈሰው ወይስ ማንም በጥፋተኝነት ወንጀል ፕሬዝዳንቱን ሳይጠይቃቸው ሕዝባቸው እንዲዘርፉ ተከታትለውም ሕዝባቸው እንዲያስሩ ወይም እንዲገድሉ እሳቸውን ለማበረታታት ተብሎ ነው ወይ ገንዘብ ከአውሮፓ ለፕሬዝዳንቱ በየጊዜው የሚሰጠው? ይህ አይገባኝም የሚለውን ጥያቄያቸውን ሚስተር ሳሌ ኬፕ ሳቦ ተገርመው አንስተዋል። የቻድ መንግሥት በተራው ይህን ሁሉም አድርገው የዋጋ መወደድና የደሞዝ ቅነሳ ዘጋቢያችን እዛ እንዳዳመጠው የመንግሥትን የልማትና የእድገት ፕሮግራም ለሕዝቡ በአስቸኳይ ለማምጣት ነው። የልማትና የእድገቱ ጉዞም በቻድ እንዲሳካም ሕዝቡን ሰልፍ አትውጡ፣ ምንም ጥያቄ አታንሱ መንግሥት ማለቱን ቀጥሎበታል። አውሮፓኖቹም ማዳመጥ የሚፈልጉትን የሽብር ፈጣሪዎችንም አደጋ የቻድ መንግሥት ደጋግሞ ማንሳቱን መርተዋል። ሕዝቡ ግን ከ27 ዓመት በኋላ በቃም ብሎ ለለውጥ አሁን በቻድ አገር ተነስተዋል። ይድማሌ ሚካኤል ለዶቼ በለ ራዲዮ ጣቢያ ከበርሊን ከተማ።